አቃቤ ሕግ አቶ አብዲ መሐመድ የሚገኝባቸው 26 ተከሳሾች አንድ ላይ ከ27 እስከ 47 ተከሳሾች ደግሞ ለብቻ በማድረግ እንደየሚጠየቁበት ደረጃ 11 ክሶች አቅርቧል። አብዛኛዎቹ ተከሳሾች ተይዘው ስላልቀረቡ በችሎቱ የተገኙ ስድስት ተጠርጣሪዎች ብቻ ነበረ። ክሱ የተነበበው በተለይ ከአንደኛ እስከ ስድስተኛ ተብለው የተጠቀሱና አቶ አብዲ መሐመድ የክልሎ ሴቶችና ሕጻናት ቢሮ ኃላፊ የነበሩት ወይዘሮ ራህማ መሐመድ የሚገኝባቸው ሲሆኑ በ1996 ዓ ም የወጣውን የወንጀለኛ መቅጫ ሕግ ቁጥር 32 ንዑስ አንቀጽ 1 ሀ እንዲሁም ሁለት ለአንቀጽ 35 እና አንቀጽ 240 ንዑስ አንቀጽ ሁለት በመታ ተላለፍ ለጊዜው ካልተያዙ ግብረ አበሮቻቸው ጋር በመሆን በሰኔ ወር 2010 ዓ ም ሄጎ የሚባል ቡድን በማደራጀት በገንዘብ በትጥቅና በማኅበራዊ መገናኛ ዘዴ በማገዝ የፌዴራል መንግሥት ሊወጋን ነው፣ በኦሮሞ ተወረናል ሀበሻ ብለው ለሚጠሩት ከሶማሌ ውጭ ያሉ ኢትዮጵያውያን መግደል፣ ንብረት ማውደም አለብን፣ ቤተ ክርስቲያኖችና የነዳጅ ማደያዎችን እናቃጥል፣ የፌዴራል መንግስት ሊወረን ስለሆነ እንዋጋለን የሚሉና ሌሎች ቅስቀሳዎችን በማካሄድ ለዚህ ግጭት የሚውል ዘጠኝ ሚሊዮን ብር ከወጣቶችና ስፖርት ቢሮ እንዲመደብ በማድረግ 41 ዘመናዊ ቅንጡ ስልኮች በመስጠት ትጥቅና ሌሎች ድጋፎችንም በማድረግ በሕይወትና ንብረት ላይ ጉዳት አድርሷል፣ ይላል የአቃቤ ሕግ ክስ። ዘጠኝ የስራ አስፈጻሚ ኮሚቴ አባላት ያሉት ሄጎ የተባለው ድርጅት በማደራጀት እያንዳንዱ በስሩ አንድ መቶ ሰዎች እንዲመለመል መመሪያ በመስጠት በዚህ መልኩ የተደራጁ አራት መቶ የሄጎ አባላት በክልሉ የጤና ሳይንስ ኮሌጅ በተጠባበቂነት በማቆየት ግጭቱ ሲፈጠር በሰው ህይወትና ንብረት ላይ ጉዳት አድርሰዋል በማለት ክሱ ይዘረዝራል። በአጠቃላይ ከነሐሴ ወር ጀምሮ በክልሉ ብጥብጥ በማንሳት 59 ሰዎች እንዲሞቱ 266 ሰዎች ቀላል እና ከባድ ጉዳት እንዲደርስባቸውና ከ412.4 ሚሊዮን ብር በላይ ግምት ያላቸው ቤተክርስቲያኖችና የመንግሥትና የግል ንብረቶች ላይ ደግሞ ጉዳት አድርሰዋል ተብሏል። ሌሎቹ ተከሳሾች ደግሞ ከዋናው የወንጀል ተጠርጣሪ መመሪያ በመቀበል ሰው በመግደል አካል በማጉደል ፋብሪካ በማቃጠል ድርጊቶችና በሌሎች መከሰሳቸውን አቃቤ ህግ ዘርዝሯል ችሎቱ ክሱ ተረድቶታል ወይ ሲልም አቶ አብዲን ጠይቋል አዎን አሉ አቶ አብዲ አዎ የውሸት ክስ ሆን ተብሎ የተቀነባበረ ክስ መሆኑ ተረድቶኛል ብለዋል በመጨረሻም የተከሳሽ ጠበቆች የምስክሮች ዝርዝርና የሚመሰክሩበት ነጥብ ዝርዝር ይሰጠን ብለው ላቀረቡት አቤቱታና የአቃቤ ሕግ ተቃውሞ መርምሮ ብይን ለመስጠት ለየካቲት 6 2011 ሲቀጥር የተከሳሾች የመቃወሚያ ሀሳብ ለመስማት ደግሞ ለየካቲት 2 2011 ተለዋጭ ቀጠሮ በመያዝ የዛሬ ውለውን አጠናቋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም